በኢትዮጵያ የከፍተኛ ትምህርት ተቋማት የሚሰጠው ትምህርት የጥራት ችግር አለበት እየተባለ በተደጋጋሚ ይወቀሳል። በትምህርት አገልግሎት ውስጥ ያሉ ባለድርሻዎች የጥራት ባህል የላቸውም ሲሉ ዶክተር አበባው ይርጋ ተችተዋል። ዶክተር አበባው ይርጋ በአዲስ አበባ ዩኒቨርሲቲ የከፍተኛ ትምህርት ተቋማት ዳይሬክተር ናቸው። ዶክተር አበባው የከፍተኛ ትምህርት አገልግሎት በኢትዮጵያ መንግስት ከፍተኛ ገንዘብ ቢመደብለትም የተፈለገውን የጥራት ደረጃ ማምጣት አልተቻለም ሲሉ ተችተዋል። ትችቱ የተደመጠው በጀርመን የተማሩ ባለሙያዎች በመከሩበት ስብሰባ ላይ ነው። ስብሰባውን የተከታተለው ዮሐንስ ገብረ እግዚአብሔር የሚከተለውን ዘገባ አድርሶናል። በስብሰባው የመንግስት የትምህርት ተቋማት ኃላፊዎች፣ በጀርመን የተማሩና በተለያዩ የጀርመን ተቋማት የሚሰሩ ወገኖች ተሳታፊ ሆኗል። በእለቱ በትምህርትና ስልጠና ላይ ያተኮሩ ጥናታዊ ጽሁፎች ቀርበው ውይይት ተካሂዶባቸዋል። በኢትዮጵያ የጀርመን ኤምባሲ የባህል አታሼ የሆኑት ሚስተር ስቲፈን ቬንት ለዶቼ ቨለ በሰጡት አስተያየት ተከታይን ብለዋል። ለጀርመን መንግስትና ለጀርመን ኤምባሲ አልምናይ ፖርታል በጣም ጠቃሚ ነው። ስለሆነም ነው አቅማችን በቻልነው ሁሉ ድጋፍ የምናደርገው። ከአውደ ጥናቱ አስተባባሪዎች ወይዘሪት ኢማን የወንዶሰን እንዲህ ብላናለች። በዚህ ፕሮግራም ውስጥ በዛሬው ቀን ኖ ፊውቸር ዊዛውት ኤዱኬሽን ወይም ደግሞ ወደፊታችን በካለ ትምህርት አይሆንም በሚል መርሃግብር ግብር ፕሮግራም አዘጋጅተን ነበረ። እዚህ ላይ ከጀርመን የተመለሱ ሰዎች እንዲሁም ደግሞ የተለያዩ ኤክስፐርቶች ኢትዮጵያ ውስጥ ኤዱኬሽን ላይ ምን እየሰሩ ነው፣ ትምህርት ላይ ምን እየሰሩ ነው የሚለውን ፕሮግራም ነበር ያቀረብ ነው። እዚህ ላይ የተለያዩ ፕሮጀክት ሀሳብ ያላቸው ሰዎች አቅርበው ነበረ። እዛ ላይም ብዙ ውይይት ተደርጓል። እንዲሁም ውይይት ከውይይት በኋላ ይህንን ፕሮጀክታቸውን እንዴት ሰፋ አድርገው ለኢትዮጵያን በሚጠቅም ሁኔታ አስፋፍተው የወደፊት የኢትዮጵያን በትምህርት እንለውጣታለን በሚል መርሃ ግብር ተካሄዷል ይሄ ፕሮግራም። በስብሰባው ጥናታዊ ጽሑፍ ካቀረቡት መካከል በአዲስ አበባ ዩኒቨርሲቲ የኢትዮጵያ ከፍተኛ ትምህርት ተቋማት ዳይሬክተር ዶክተር አበባው ይርጋ ይገኙበታል። ዶክተር አበባው በጥናታዊ ጽሁፋቸው የከፍተኛ ትምህርት ተቋማት ያላቸውን ጠንካራ ጎንና ደካማ ያሉትን በዝርዝር አስቀምጧል። በተለይ ደካማ ጎንን በተመለከተ እንዲህ አብራርተውልናል። የኢትዮጵያ ከፍተኛ ትምህርት ተቋም ሴክተር ካጋጠሙት ትልቁ ችግሮችና አንደኛው ነው ብዬ የማስበው ጥራት ነው። ይህ ምንም ማንም ሊክደው የማይችል ስለሆነ ሁሉም በጋራ ሊሰራና ሊያስብበት የሚገባ ነው። ለዚህ ደግሞ ዋነኛ ተጠያቂ ብዬ እዛም ላይ ያቀረብኩት ምንድን ነው የጥራት ባህል ወይም ኳሊቲ ካልቸር የለንም በስቴክሆልደሩ በሙሉ። ሁለተኛ ደግሞ ያው የፖሊሲ ችግር የለብንም። ያጣ ነው ምንድን ነው አፈጻጸም ነው። የትምህርቱ ሴክተር በመንግስት በኩል ከፍተኛ በጀት የተመደበለትም በበጀት ረገድ ነገር ግን ያንን በአግባቡ ተጠቅመን የሚጠበቀውን ያህል የትምህርት ጥራት ማምጣት አልቻለም። ስለዚህ ሁሉም የየራሱን የቤት ስራና ኃላፊነት ወስዶ እንዲሰራ የበለጠና ጥራት ያለው አግባብነት ያለው ትምህርት መስጠት እንድንችል በጋራ እንስራ ነው። ተሳታፊዎቹ በቀረቡት ጥናታዊ ጽሑፎች ላይ ተንተርሰው የመከሩ ሲሆን በትምህርቱ ዘርፍ የተሻለ አስተዋጽኦ ማበርከት እንደሚጠበቅባቸውም ተነግሯል። ለዶይቼ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም ሁለተኛው የዜና መጽሔታችንም አዲስ አበባ ላይ የተቃዋሚ የፖለቲካ ፓርቲዎች ያሰሙትን ሮሮ ይመለከታል። የኢትዮጵያ የተቃዋሚ የፖለቲካ ፓርቲዎች የባህር ዳር ዩኒቨርሲቲን እርምጃ ወቀሱ። የመላው ኢትዮጵያ አንድነት ድርጅት ወይም በመጻሩ መኢአድ ዛሬ በሰጠው መግለጫ የባህር ዳር ዩኒቨርሲቲ አሁን ባወጣው መስፈርት ብቻ የትምህርት ጥራትን ማስጠበቅ አይቻልም ሲል ተችቷል። መኢአድ የኢትዮጵያ የትምህርት ፖሊሲ ካልተለወጠ በቀር የጥራት ለውጥ ማምጣት አይቻልም ብሏል። ሰማያዊ ፓርቲ በበኩሉ ሰልፍ ለመጥራት ፈቃድ ጠይቄ በጽሑፍ ቢፈቀድልኝም በተግባር ተከልክያለሁ እያለ ነው። ጌታቸው ተድላ ኃይለ ጊዮርጊስ ዝርዝር አለው። ሁለቱ የፖለቲካ ተቃዋሚ ሰማያዊ ፓርቲ እና የመላው ኢትዮጵያ አንድነት ድርጅት መያድ በሁለት የተለያዩ አርዕስት ላይ በተናጠልና በጋራ መግለጫ ሰጥተዋል። በየዕለቱ መግለጫ በመስጠት ጋዜጠኞችን ላለመንገላታት ታስቦ የተደረገ እንደሆነ በመግለጽ በወቅታዊ ሁኔታ ላይ አተኩረዋል። በሰማያዊ ፓርቲ በኩል ሰላማዊ ሰልፍ ለመጥራት በህገ መንግስቱ ላይ በተደነገገው መሰረት ፈቃድ ጠይቀን በጽሑፍ የተፈቀደልን ሆኖ ሳለ ተከለከልን በማለት ነው። ግራቀኙን ለማስተናገድ በአዲስ አበባ ከተማ መስተዳድር በኩል ስላለው ቀጠሮ ያስኩ በመሆኑ የምንመለስበት ጉዳይ ይሆናል። በመላ ኢትዮጵያ አንድነት ድርጅት በመያድ በኩል ግን በባህር ዳር ዩኒቨርሲቲ የአራተኛ ዓመት ተማሪዎች አዲስ ባወጣው መመሪያ ተገድበናል በማለት ለእንግልት እንደተዳረጉ እና ለከፋም ሁኔታ እንደተጋለጡ በመግለጫው የጠቀሱት የድርጅቱ አመራር አባል እና የህዝብ ግንኙነት ኃላፊው አቶ አዳነ ጥላሁን ናቸው። በባህር ዳር ዩኒቨርሲቲ በኢንጂነሪንግ የአራተኛና አምስተኛ ዓመት ተማሪዎች ከክረምት ረፍት እንደተመለሱ አጠቃላይ የብቃት መለኪያ ፈተና ወይም ሆሊስቲክ ነው የሚባለው በእንግሊዝኛ እንደወስዱ በዩኒቨርሲቲ በተወሰነው መሰረት ተማሪዎቹ አንድ የሚወስዱት ፈተና ወሳይክ በመሆኑ በክረምት ረፍት ገና በመመለሳቸው የክለሳ ጊዜ የተወሰነ ሳምንት እንድሰጣቸው በመጠየቅ ከፈተና በኋላ በውጤት ዝቅተኛ የመጡ እስካሁን በዩኒቨርሲቲ ያልተለመደ አሰራር እንድባረሩ መደረጉን በመቃወም እስካሁን የነበረው የውጤት ማለፊያ 35 ፐርሰንት የነበረው በዚህ ፈተና ወደ 50 ማደጉ አግባብ አለመሆኑን እስካሁን በዩኒቨርሲቲ ውስጥ ሲሰራበት የነበረው በዚህ የብቃት መለኪያ ፈተና ማለፍ የማይችሉ ተማሪዎች በትምህርት ገበታ ላይ እያሉ በሂደት ከሌሎች ትምህርቶች ጋር እየተፈተኑና እያሻሻሉ የነበረው አሰራር ቀርቶ አሁን የሚወርቁ ከሆነ ግን እንደሚባረሩ መደረጉ አግባብ አለመሆኑ በመግለጽ ጥያቄ በማቅረባቸው ትምህርት ቤቱ ለሶስት ቀናት ያህል በፖሊስ ኃይል ግቢውን ለቀው እንደወጡ በተሰጠው ትዕዛዝ መሰረት ተማሪዎች ግቢውን ለቀው ወጥተዋል። በመቀጠልም ሁኔታውን በማብራራት ንግግራቸውን ከመድረክ ላይ ሆነው የገለጹት የድርጅቱ ምክትል ሰብሳቢና የህዝብ ግንኙነቱ ኃላፊ አቶ ሙሉጌታ በቀለ ናቸው። የባህር ዳር ዩኒቨርሲቲ ብቻ ባደረገው ወይም አሁን ባወጣው ስታንዳርድ የትምህርት ጥራት ማስጠበቅ አይቻልም። የትምህርት ጥራት ችግሩ በመላ አገሪቱ ፖሊሲው እንጂ የባህር ዳር ወይም የጅማ ወይም የጎንደር ወይም የሌላ የአፋር ዩኒቨርሲቲ ችግር አይደለም። ይሄ ነው መሰመር ያለበት። እኛ እንዲጀምር የምንፈልገው ከታች ነው እንዲለወጥ የምንፈልገው የትምህርት ስርዓቱ ነው። ራሱ የትምህርት ፖሊሲው ፖሊሲው፣ ሊለወጥ ካልቻለ በትምህርት ላይ ለውጥ ማምጣት አይቻልም ብለን ነው የምናምነው። እያየንም ያለ ነው። ይሄንን ነው። እነዚህ ተማሪዎች የሚፈተኑበት ሰዓት ከረፍት እንደተመለሱ ሶስት ቀን ውስጥ አይደለም የሚፈተኑት። ከዚህ በፊትም ልምድ አለ፣ የሚፈተኑበት ሰዓት አለ። የዝግጅት ጊዜ ያስፈልገናል። ይህንን ጊዜ ከልክላችሁናል። ለምንድን ነው ይሄንን ልናጣ የቻልነው? ሳንዘጋጅ ወደ ፈተና ግቡ ማለት ትክክል አይደለም ነው። በደረጃ ባሉ ሰዎች ተነጋግሮ መፍትሄ ማምጣት ይቻላል። በተማሪ ተወካይም እንዳጠቃላይ ተማሪዎችንም ምንም ለሌለው መጠጊያ፣ ለሌለው አሁን ሜዳ ላይ ነኩ ያሉት ተማሪዎች እስቲ ይደውላሉ እኛ ጋር መጠጊያ የሌለውን ተማሪ አንገቱ ድረስ በታጠቀ ጭምብል በደፋ ወታደር ማስወጣት በራሱ ምን እንዳያደርግ ነው ይሄ ተማሪ። በዚህ ነጥብ ላይ የመያድን መግለጫ በመደገፍ የሰማያዊ ፓርቲ የአመራር አባልና የውጭ ግንኙነት ኃላፊው አቶ አበበ አካሉ አክለውበታል። እኛ ይሄ በዚህ ይሁን፣ የዚች ሀገር እጣ ፈንታ ይቃና ብለን ነው የምንጨቃጨቀው። አቅም የለንም። ስለዚህ የትምህርት ጥራት ከታች ይጀመር። ጌታቸው ተድላ ኃይለ ጊዮርጊስ ለዶይቼ ቨለ ራዲዮ ከአዲስ አበባ። ነርስ ልትሆን የወጠነች የ20 ዓመት ኩረዳ በወንድ ጓደኛዋ ክንድ ላይ ለዘላለም አሸለበች። አራስ ልጇን ከቤትታ ዘና ለማለት የወጣችውና በወሊድ ፈቃድ ላይ የነበረች የአራት ልጆች እናት እንዳቀደችው አልተመለሰችም። ከማህበረሰባዊው የሙዚቃ ድግስ ትዳር የመሠረተበትን ጊዜ ቆጥሮ በደስታ ሊያከብር የወጣው ባል ድንገት ከ32ኛ ፎቅ ከሚዘንበው የጥይት ሩምታ ባለቤቱን ታድጎ ሞተ። ስመጥሮ የሚባሉት የአሜሪካ የስለላ ተቋማት ዛሬም ድረስ ስቴፈን ፓዶክ በላስ ቬጋስ ከተማ 58 ሰዎችን ለመግደል ስላነሳሳው ምክንያት በቂ መረጃ የላቸውም። በእርግጥ ባለስልጣናቱ ፓዶክ ቁማር ወዳድ ጡረተኛ እንደነበር አልጠፋቸውም። በመኖሪያ ቤቱ ጨምሮ በስሙ የተመዘገቡ 47 የጦር መሳሪያዎችንም አግኝተዋል። ለመሆኑ ምርመራው ከምን ደርሶ ይሆን? የዋሽንግተን ዲሲ ወኪላችን መክበብ ሸዋ ተጨማሪ መረጃ አቀብሎናል። አሁን ግልጽ የሆነ ስለ እሱ እንዲህ ነው የሚባል የተጨበጠ መረጃ አልተገኘም። በግል አውሮፕላን ለማብረር ፍቃድ እንዳለው፣ የተለያዩ የሚያከራያቸው አፓርትመንቶች እንዳሉት፣ ያው በሀብት ደረጃ ያለ ሰው እንደሆነ፣ አንዲት ሴት እንደ ጓደኛ አድርጎ አብሯት የምትኖር የፊሊፒን ዜግነት ያላት ከእሷ ጋር እንደሚኖር፣ ከዛ በተረፈ ኑሮ የተመቻቸ እንግዲህ የራሱ የግል አውሮፕላኖች ሁለት አውሮፕላኖች ያሉት የተመቻቸ ኑሮ የሚኖር ሰው መሆኑን ነው። ሌላው ከዚህ ጋር ምናልባት የተገለጸው ነገር እምነቱ ምን እንደሆነ እንደማይታወቅ፣ ቤተሰቦቹ ክርስቲያን ናቸው፣ በተለምዶ ፕሮቴስታንት ተብሎ የሚጠራ በሀገራችን ማለት ነው። አዲስ የተጨበጠ ነገር ለግድያ የሚያነሳሳው ይህ ነው እየተባለ አንድም መረጃ አልቀረበም። የላስ ቬጋስ ፖሊስ ሸሪፍ ጆሴፍ ሎምባርዶ የሰውየው የሴት ጓደኛ ማሪሉ ዳንለ የምትባለው ቅድም አንተ እንደጠቀስከው ተመልሳ ወደ አሜሪካ መግባቷን እና በጸጥታ ኃይሎች ቁጥጥር ስር እንደምትገኝ አረጋግጠዋል። የሴት ጓደኛው በጉዳዩ ላይ የሰጠችው አዲስ መረጃ ይኖር ይሆን? ምንም የሰጠችው አዲስ መረጃ የለም። እሷ እንደውም በጣም ነው የገረማት ጥሩ ሰው መሆኑን አንድም ሰው ይገላል ብላ የማጠብቀው ሰው አይነት እንደሆነ ነው የተናገረችው። እንግዲህ ቤተሰቦቿን እንድታይ እንድጠይቅ የተለመደ አይነት ጉዞ እንዳደረገች፣ ግን ለዛ ጉዞ የሚያስፈልጋትን ወጪ እሱ እንደከፈለላት እዛም እያለች ደግሞ ተጨማሪ ገንዘብ እንደላከላት ይሄ ብቻ ነው መረጃ ያለው በእሷ በኩል የቀረበው ማለት ነው። የእሱ ወንድምም የተናገረው ነገር ነበረ። ወንድሜ እንዲህ አይነት በጣም የሚገርም ነገር ለመሸከም የሚከብድ ለመስማትም የሚከብድ ነገር አድርጋል ብዬ በፍጹም ያላሰብኩት ነው፣ ደንዝዤ ቀረሁኝ ነው የሚለው። እና በእሷም ሆነ በወንድሙ አካባቢ የተነገሩት ነገሮች ይሄንን ነው የሚመስሉት። እስቲ ስለ ጦር መሳሪያዎቹ ንገረን። ምን ያክል የጦር መሳሪያዎች ናቸው የተገኙት? ያሻሻላቸውም አሉ ተብሏል፣ በርካታ ጥይት እንዲተኩሱ ምርመራዎቹ። ስለ ጦር መሳሪያዎቹ ምን አዲስ መረጃ አገኙ? እሱ ያለው የጦር መሳሪያ በአንድ ግለሰብ ደረጃ ሊኖር የማይገባ የጦር መሳሪያ፣ እንደውም ግምጃ ቤት ነው የሚመስለው ነው የሚሉት። ይህ እሱን የጦር መሳሪያ አንድ ይሄ ነው፣ ሌላው የመሞከሪያ እንደ ላቦራቶሪ የራሱ የሚሞክርበት የተለያዩ ነገሮች ልክ ቀደም ብለን እንዳልከው ለማሻሻል የሚያደርጋቸው እንደነዚህ አይነት ሙከራዎች ሁሉ ነበረውት በነገራችን ላይ ያሉት ወደ ሰላሳ ዘጠኝ አይነት የመሳሪያ አይነቶች ናቸው እስካሁን የተመዘገቡት። ግን በእለቱ ይዞ የመጣው አስር ያህል የጦር መሳሪያዎችን ነው። አውቶማቲክ የምንላቸው በተለምዶ እያርከፈከፉ በአንድ ጊዜ ብዙ ሰዎች በእሩምታ የሚገሉ ናቸው እና ቀደም ብሎ መዘጋጀቱ ምንም ጥያቄ የሌለው ነው። ሁለተኛው ሰላሳ ሁለተኛ ፎቅ ላይ ሙዚቃውን ለሚከታተል ሰዎች ምቹ ሁኔታ ላይ መስኮቱ ላይ ደግኖ እንትን እንዲል ክፍሉንም እንደ ወደዛ አይነት ቦታ መያዙ ለዛ ማለሙን ነው የምትመለከተው። ይሄ ጉዳይ ወደ አንድ ነገር ይመራል። አሜሪካ ውስጥ እንደዚህ አይነት ግድያ ሲፈጸም ሁልጊዜም የጦር መሳሪያ ገዢዎች ማንነት ቁጥጥር ሊደረግበት ይገባል የሚል ክርክር ይነሳል። የዶናልድ ትራምፕ መንግስት በጦር መሳሪያ ግብይት ላይ አንዳች ቁጥጥር ሊያደርግ ይችል ይሆን ወይ? ከዚህ ግድያ በመነሳት ይሄ የጦር መሳሪያ ቁጥጥር የዛሬ አመት አካባቢም የዛሬ ሁለት አመት አካባቢም ታስታውስ እንደሆነ በትምህርት ቤቶች ውስጥ አንዳንድ ወጣቶች በእሩምታ ብዙ ወጣቶችን የገደሉበት ጊዜ ከፍተኛ ወሬ ሲወራ የነበረበት ጊዜ ነበረ እና የጦር መሳሪያ ንግድን ለማስቆም ብዙውን ጊዜ ጥረት ተደርጓል። በተለይ ፕሬዚዳንት ኦባማ ከፍተኛ ጥረት ነው ያደረጉት። ይህ የጦር መሳሪያ ንግድ በአሜሪካ ውስጥ አይቆምም። ምክንያቱም ዋና ሀብታሞቹ ነጋዴዎቹ እራሳቸው ነጮች ናቸው። ለጊዜው ለሚዲያ ከቨሬጅ አንዳንድ ነገር ይጮሃል። ምን ይባላል ለምሳሌ ከሚያስቀምጧቸው ነገሮች ልንገር፣ አንድ ሰው ወንጀለኛ ያለመሆኑ የኋላ ታሪኩ ተጠንቶ ይሰጥ የሚል ብቻ ነው በኦባማ ዘመን ጊዜ የተደረገው። ይሄ ሰውዬ ምንም አንድም ቀን ከፖሊስ ጋር እንኳን ያልተጋጨ ሰው ነው የኋላ ታሪኩን ስታየው። ስለዚህ እንደፈለገ ማንም የሚጠይቀው ሰው የለም፣ የፈለገውን አይነት ጦር መሳሪያ ይገዛል። አሁንም የጦር መሳሪያ ሽመታው ወይንም ግዢው እንደ ቀጠለ ነው። ይሄንን ነገር የሚቃወሙ ለዚህ ነገር የሚታገሉ የተለያዩ ድርጅቶች አሉ፣ ለሰብአዊ መብት የሚታገሉ ድርጅቶች ግን ባዶ ጩኸት ነው። ከአንድ ሰሞን የመገናኛ ብዙሃን ፍጆታ ያለፈ ውጤት የሚያመጣ አይመስለኝም አሁን ከነበረው ልምድ አንጻር ሁለተኛ ደግሞ አሜሪካኖች ለነኚህ፣ በተለይ ሀብታሞቹ የጦር መሳሪያ ነጋጆቹ ለሰው ሕይወት ምንም ደንታ የላቸውም። መክበብ ሸዋ ለሰጣኝ ማብራሪያ በጣም አመሰግናለሁኝ። እኔም አመሰግናለሁ ሸቴ። አድማጮቻችን የምትከታተሉት ከዶይቸቨለ የሚተላለፍላችሁን የዕለተ ሐሙስ ስርጭታችንን ነው። የመጨረሻው ዜና መጽሔታችን ቼ ጉቬራን ከሐምሳ ዓመታት በኋላ ይዘክራል። አብዮተኛው ቼ ጉቬራ በቦሊቪያ ጦር ተገድሎ ከተቀበረ እነሆ ሐምሳ ዓመታት ሊሞላው ጥቂት ቀናት ቀሩ። ከጀርባ የአሜሪካ ማዕከላዊ የስለላ ቢሮ እጅ እንዳለበት ይነገራል። አድናቂዎቹና ተከታዮቹ ለተገፉና ለተጨቆኑ የታገለ የነጻነት ፋኖ አድርገው ያስታውሱታል። ቼ የመረጠውን መንገድ የመረጡ፣ የትግል ስልቱን የተከተሉ ፋኖ ተሰማራ ፋኖ ተሰማራ እንደ ሆቺ ሚኒ እንደ ቼ ጉቬራ ሲሉ ይዘምሩልን ነበር። የዛሬን ያድርገውና ቼ ሲሞት የኩባ አብዮት ጀግና ምልክት ሆኖ ነበር። የእምቢባይነትና ነጻነትን የመሻት ምልክት ተደርጎም ይቆጠራል። ቼ ግን የሚወቀስባቸው፣ የሚኮነንባቸው ጨለምተኛ ታሪኮችም አሉት። ዘመን ሲያልፍ የትጥቅ ትግል አዋጭነት ቢያጠራጥርም ቼ ግን አልተዘነጋም። ይልማ ኃይለ ሚካኤል ከሃምሳ ዓመታት በፊት ሞቶ የተቀበረውን አብዮተኛ የሚዳስስ ተጨማሪ ዘገባ አለው መንዚት። In uh, er als politische dass e ja so im uh, Studentenbewegung immer noch ein Nachleben fristet. Matthias ማቲያስ ሩብ በቅርቡ አሳትሞ ባወጣው መጽሐፉም ላይ ጋዜጠኛው ቼ በአሜሪካ መንግሥት ላይ ያኔ የሰነዘረው ሀሳብ አሁንም እሱ እንደሚለው በአንዳንዶቹ ዘንድ ተቀባይነት አለው። አልሶ ኤር ኢስት አልስ ፊጉር ምንም እንኳን ያኔ ቼ የሰነዘራቸው ሀሳቦች ከአሁኑ ሁኔታ ጋር አብሮ ይሄዳሉ ባይባልም ፀረ አሜሪካንነቱን ያኔ የተናገራቸው ምንጊዜም ዝቅ አላደረጉበትም። አሁንም ቼ ለአንዳንዶቹ መሪያቸው ነው። እንዲያውም የፕሬዚዳንት ትራምፕ በአሜሪካን ፖለቲካ ላይ አሁን በድንገት ብቅ ማለት ማቲያስ ሩብ ጋዜጠኛው እንደሚለው ቼን Der hat ihm auch ganz wesentlich Donald Trump, der tatsächlich ein Nachleben im Nachleben erlebt. ጀርመን በሁለቱም ቦታ ፎቶግራፉ አደባባዩን ሞልቶ ነበር። ጠመንጃውን ያነገበ ክርስቶስ ብሎም አንድ የቀድሞ ምስራቅ ጀርመን ነዋሪ ገጣሚና የኪነት ሰው ሙዚቀኛው ቮልፍ ቢርማን አድናቆቱን ያኔ ለእሱ ገልጾለት ነበር። የጥፋት እንጂ የቀና ሰው ሥራና አላማ አይከተልም ነበር ብለውም የሥነ ጽሑፉ መምህር ሚስተር ሪቻርድ ሄርሲንገር በተራቸው ሲጠየቁ መለስ ብለው የቼን ጉዞና አላማ ሶዮተ ተችተዋል። ግትር ያለው አመለካከቱ አስተሳሰቡና ድርጊቱን ጨፍድዶ ይዞ ነበር። መረን የለቀቀው ለሞትና እስከ መጨረሻው ድረስ ለአመፅቼ የነበረውም ፍቅሩም እሱን ለመረዳት በቂ ምስክር ነው። የችጎቬራ ፎቶግራፍ በአውሮፓና በአፍሪካ እንዲሁም በላቲን አሜሪካ በያለበት ቢታይም በታክሲዎች ላይ ምስሉ አዲስ አበባ ተለጥፎ ይታያል። እሱም የፖለቲካ አላማን ግቡ ለማድረስ አስፈላጊ ነው የሚለው የጠመንጃ ትግል በአሁኑ ዘመን የሚከተሉ እንቅስቃሴዎች ቁጥር በያለበት እየቀነሰ መጥተዋል። እንዲያውም የሚቃወሙት ጋዜጠኛውን እንዳለው እየተበራከቱም ሄደዋል። የቦሊቪያው ደፈጣ ተዋጊዎች ፍራክ እርቅ ወርዶ መሳሪያቸውን እዚያ አስረክበው ደረታቸው ላይ ተቀምጦ ከነበረው ከቼ ፎቶግራፍ ተለያይተዋል። የአርጀንቲናው ተወላጅ የሮማው ሊቀ ጳጳስ ፍራንሲስ አዲሱ ቼጉቬራ እሳቸው ናቸው ብሎ ጸሐፊው ጋዜጠኛ ማቲያስ ሩብ ከጣቢያችን ከዶች ቬለም ተሰናብተዋል። ይልማል ሚካኤል ዶች ቬለ ራዲዮ ጣቢያ ከበርሊን ከተማ አድማጮቻችን፣ የምትከታተሉት ከዶይቸ ቨል የሚተላለፍላችሁን የተሃሙ ስርጭታችንን ነው። ስርጭታችን ገና ነው። በርካታ ነገሮች አሉን። የባህል መድረክ መሰናዱ ዝግጁ ነው። ከዛ በፊት ግን የሙዚቃ ግብዣ ይኖረናል። በነገራችን ላይ በዋትሳፕ፣ ቫይበር፣ እንደዚሁም ፌስቡክ ላይ ብቅ ካላችሁ ታገኙናላችሁ። ቫይበርና ፌስቡክ ላይ ዲ ደብልዩ አማሪክ ብላችሁ ብትፈልጉን መረጃዎቻችንን መከታተል ትችላላችሁ። አስተያየት መስጠት ትችላላችሁ። ጥቆማ እንቀበላለን። ቫይበር ላይ ዋትሳፕ ላይም እንደዚሁ መረጃ እንቀበላለን። በሙዚቃ ፋታ ውስጥ እንመለሳለን። መልካም ቆይታ Y vos, bueno,